The Voice of America። በምስራቃዊ የአማራ አካባቢዎች የተከሰተው የበረሃ አንበጣ መንጋ እየቀነሰ ቢመጣም አሁንም የመከላከል ሂደቱ ተጠናክሮ ካልቀጠለ የሚያስከትለው ጉዳት የከፋ ሊሆን ይችላል ሲል የኮምቦልቻ እፅዋት ጥበቃ ክሊኒክ አስታውቋል። መኸር የሕልውናው መሰረት ለሆነው የምስራቃዊው የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፣ ተስፋና ስጋት። የዝናቡን ስርጭት አለመቀነስ ተስፋውን ሲያለመልመው ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃ አንበጣ መንጋ መከሰቱ ለፍርሃት ዳርጎታል። ምስራቃዊ የአማራ ዞኖችን የሚያካልለው የኮምቦልቻ እጽዋት ጥበቃ ክሊኒክ ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ ያንበጣ መንጋው በአምስቱም ዞኖች ላይ ተከስቷል። ሰሜን ሸዋ፣ ሰሜንና ደቡብ ወሎ፣ ኦሮሞና ዋግኽምራ ብሔረሰብ ዞኖች ውስጥ ቀዱን ዘገባ የወሎ ዘጋቢያችን መስፍን አራጌ ያስደምጠናል። መኸር የሕልውናው መሠረት ለሆነው የምስራቃዊ የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፤ ተስፋና ስጋት። የዝናቡ ስርጭት አለመቀነስ ተስፋውን ሲያለመልመው፣ ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃ አንበጣ መንጋ መከሰቱ ለፍርሃት ዳርጎታል። ምስራቃዊ የአማራ ዞኖችን የሚያካለለው የኮምቦልቻ እፅዋት ጥበቃ ክሊኒክ ዳይሬክቶሬት ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ የአንበጣ መንጋው በአምስቱም ዞኖች ላይ ተከስቷል። ሰሜን ሸዋ፣ ሰሜንና ደቡብ ወሎ ኦሮሞና ከተማ ዋግምራ ብሔረሰብ ዞኖች ውስጥ እስካሁን ለየት ባለመልኩ የአንበጣን ባህሪ ቦታ ባለመልኩ እስከ ደቢያ ድረስ በጣም በከፍተኛ መልኩ ተፋበት ሁኔታ ነው ያለው። በተለይ ከግንቦት ጀምሮ ምስራቅ አማራ በአምስቱም ዞኖች በሰላሳ ስምንት ረዳ በሶስት መቶ ሀምሳ አምስት ቀበሌ አንድ መቶ ሰማንያ አምስት ሺህ ሶስት መቶ አርባ ሄክታር ላይ የተከሰተበት ሁኔታ ነው ያለው። በከፍታቸው ከራስ ዳሼን የሚጣቀሱ በቅዝቃዜያቸው በረዶ ሰሪ የሚባልላቸው አካባቢዎች ሳይቀር የአንበጣ መንጋው ሰለባ መሆናቸውን በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪው አበበ ጌታቸው ይናገራሉ። እንግዲህ እስካሁን ድረስ ወደ ካሉን ሀያ አራት ወረዳዎች ሀያ ወረዳ ውስጥ የገባበት ሁኔታ ነው ያለው። አራት ወረዳ ብቻ ነው ያልገባው። በቀበሌ ደረጃ ወደ መቶ ስልሳ አምስት ቀበሌ አካባቢ ገብቷል። አሁን ባለው ሁኔታ ላይ በተወሰነ መልኩ የቀነሰበት ሁኔታ ነው ያለው። አንበጣው እንግዲህ የበረሃ አንበጣ ይባል እንጂ በከፍተኛ ሁኔታ ከቆይታ አንጻር ቢባል ወደ መንዝ አካባቢ እጅግ በጣም ስደጋ የሚባል ራስ ዳሽንና አቡዬ ሜዳ ያለበት አካባቢ እዛ አካባቢ ራሱ የተከሰተበት ሁኔታ ነው ያለው። መንዝ ጌራ የሚባል ወደ ሶስት ሺ አራት መቶ ከመሬት ጠለል በላይ ባለበት በጣም ከፍተኛ መንጋ የገባበት ወደ መቶ ፐርሰንት ሰብል ያጠፋበት ሁኔታ ነው ያለው ከአንበጣ መንጋው ስፋት አንጻር የደረሰው ጉዳት አነስተኛ የሚባል ነው የሚሉት የኮምቦልቻ እጽዋት ክሊኒክ ዳይሬክቶሬት ዳይሬክተር ስጋታቸው በምህር ሰብል ላይ ወደፊት ሊያስከትለው የሚችለው ጉዳት እንደሆነ ጠቁመዋል። እስካሁን ይህን ያህል የሚባል ጉዳት አላደረሰም። በተለይ አሁን የኛ ትልቁ ስጋት እንደ ምስራት አማራ ቀጣይ ላይ ነው። በተለይ አሁን ሰብል ይዘራል። አሁን እዚህ የማህበረሰብ ተከትሎ ከፍተኛ ጉዳት ያደርሳል የሚል ነገር ነው ያለው። እስካሁን ግን አልፎ አልፎ በተለይ ደጋ አካባቢ ግንቦትና ማዚያ መጨረሻ ላይ ተከስቶ የነበረው እንደ ሰሜን ሸዋ አካባቢ ላይ በልግ ገብስ ሰብል ላይ የተወሰነ ጉዳት ያደረሰበት መጠን አለ። ግን ከአንበጣው መንጋብ ስፋት አንጻር ሲታይ ይህን ያህል ጉዳት አደረሰ ብለን እንደ ባለሙያ ብዙን የምናገርበት ነገር የለም። ቀጣይ ላይ ግን ከፍተኛ የሆነ ስጋት ነው ያለን ባልተለመደ ሁኔታ በክረምትና በደጋማ ቦታዎች ላይ መከ በመከላከል ሂደቱ ላይ የሚያሳድረው ተጽዕኖ ይኖር ይሆን? አዎ፣ የአንበጣ ባህሪ አብዛኛውን ጊዜ በረሃና ሞቃት አካባቢ ላይ ነው የሚያሳየው የአንበጣ ስነ ህይወት። ነገር ግን በዚህ አመት ግንቦት አካባቢ ላይ በተለይ ደጋ አካባቢ የገባው አንበጣ በአሁኑ ሰዓት እንዲወጣልን አልቻለም። አንደኛ ቅዝቃዜም ስለያዘው የያዘው እዛው አካባቢ ያሉ የሚዘሩ ሰብሎች እየበላ የተወሰነ ጉዳት እያደረሰ ያለበት ሁኔታ ስለሆነ ከበፊቱ በተለየ መልኩ ተጽዕኖ አለው። በምስራቅ አማራ አምስቱም ዞኖች የአንበጣ መንጋው ያረፈበት ሄክታር መሬት በላይ በባህላዊ መንገድና አውሮፕላንን ጨምሮ በተደረገ የኬሚካል ርጭት ለመከላከል መቻሉን ከአቶ መሐመድ ማብራሪያ ለማወቅ ተችሏል። ብዛት ያለው የአንበጣ መንጋ ወደ አፋር ክልል መመለሱን ተከትሎ በአውሮፕላን የታገዘ ርጭት እየተደረገ መሆኑንም ጠቁመዋል። ከአንበጣው ስነ ባህሪ መለወጥ ጋር ተያይዞ ጥናት እንዲደረግ ለግብርና ምርምር ተቋማትና ለወሎ ዩኒቨርሲቲ ሀሳብ መቅረቡንም አመልክተዋል። በወሎ ዩኒቨርሲቲ የእጽዋት ሳይንስ ትምህርት ክፍል መምህሩ ሰይድ ሐሰን ዓለም አቀፉ የአየር ለውጥና ሙቀት መጨመር በበረሃ አንበጣ ስነ ህይወትና ስነ ባህሪ ላይ ያልተለመደ ነገር አስከትሏል ይላሉ ክስተቱ በአንበጣ ብቻ ሳይሆን በሌሎች ብዝሀ ህይወት ላይ መስተዋሉንም በማካከል በበረሃ አንበጣ ብቻ ሳይሆን አጠቃላይ የአለም የሙቀት የአየር ንብረት ለውጥ በፊት የደጋማ አካባቢ የምንላቸውን ከፍተኛ ቦታ የምንላቸው ቦታዎች ላይ የአየር ሁኔታው ተቀይሯል የሙቀት መጠኑ ተቀይሯል ተፋሪዎችም አንበጣን ጨምሮ እነዛ ቦታዎች ላይ ተከስቶ የማያውቁ ቦታዎች ላይ ሙቀቱ ጨምሯል እንደገና ደግሞ ሌሎች አካባቢ መዳሮች ተቀይረዋል የአለም የሙቀት መጨመር እና የክላይሜት ቼንጅ መቀየር ተባዮችም ራሳቸውን ቀይረዋልና። ስለዚህ ዘንድሮ ላይ የተከሰሰውባቸው ቦታዎች ላይ በተለይ በዚህ በደቦ አካባቢ ከዛም አልፎ በደጋማ አካባቢዎች ላይ የአንበጣ በአለም አቀፍ የታከሰቡ ጆርናሎች አሉ። ሁለት ሺህ ሀያ ላይ አሁን የወጡ የበረሃ አንበጣ ከአየር ንብረቱ ጋር ተገናኘ ተቀይሯል። የምርምር ተቋማት ችግር ፈቺ በሆኑ የፈጠራ ስራ ላይ ካተኮሩ፣ መንግስታት ከአየር ንብረት ለውጥ ጋር ተያይዞ የገቡትን ቃል ኪዳን ካከበሩ፣ ችግሩን በዘላቂነት መቅረፍ ይቻላል ባይ ናቸው መሆኑን ወሎ ዩኒቨርሲቲ ከሰመራቸው ጋር በመተባበር በተከሰተው የበረሃን በጣ ዙሪያ ምርምር ለማድረግ ግብረ ኃይል ማቋቋሙን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።